የኢትዮጵያ ወቅታዊና ህገ መንግስታዊ ችግሮችን ለመፍታት መንግስት አማራጭ ሀሳቦችን እየፈራ ነው ሲሉ የነፃነትና እኩልነት ፓርቲ መሪ ተናገሩ። መንግስት በቂ የውይይት መድረኮችን መፍጠር እንዳለበትም አሳስበዋል። እንዲህ ያሉ መድረኮች በመክፈት ወደ ብሔራዊ መግባባት ለመድረስ ጊዜው አልመሸምም ይላሉ። መለስካቸው አምሃ ዝርዝር አለው። ነፃነት እና እኩልነት የተሰኘው ፓርቲ በወጣው መግለጫ በኮቪድ-19 ዓለም አቀፍ ወረርሽኝ ምክንያት በኢትዮጵያ ስድስተኛውን አገርአቀፍ ምርጫ ለማካሄድ የጊዜ ሰሌዳው በመተላለፉ ከተከሰተው ህገ መንግስታዊ አጣብቅኝ የመውጫ ቀላሉና ህጋዊ መፍትሄው የህገ መንግስቱን አንቀጽ ሐምሳ ስምንት እዝባር ሶስትን ማሻሻል እንደሆነ ገለጸ። ይህ በሌሎች አገሮች መደረጉ እንደ ተመክሮ የወሰደው ነጻነትና እኩልነት ፓርቲ ያለው የሀገሪቱ ህገ መንግስትን በግልጽ ያስቀምጠው የማሻሻያ ድንጋጌ መፍትሄ ይሰጣል ብሏል። የፓርቲው ሊቀመንበር ዶክተር አብዱልቃድር አደም ለቪኦኤ ጨምረው በሰጡት ማብራሪያ ይህ ምርጫ ሊራዘም የሚገባው ለአንድ ዓመት ያህል ብቻ መሆን እንዳለበት ጠቁመው፣ ይህ የፓርቲያቸው ምክረ ሐሳብ መሆኑና ሌሎችም ፓርቲዎችም የተለያዩ ሐሳቦች እንዳሏቸው ሁሉም መደመጥ እንዳለበትም አሳስበዋል። ከእኛ ውጭ ሌሎች ፓርቲዎችም የራሳቸውን አማራጭ ይዘው ቀርበዋል። መንግስት ወይም ገዢው ፓርቲም የራሱን አማራጭ ይዘው ቀርበዋል። ትራንዚሽናል ገቨርንመንት የሚጠይቃል ባላደራ መንግስት። በእኛ ሀሳብ እነዚህ ነገሮች ተገቢ ናቸው፣ መቅረብ አለባቸው። እስካሁንም ያላቀረቡም ካሉ ቁጭ ብሎ ባሉት አማራጮች ላይ ተነጋግሮ ለሀገራችን አሁን ከገባንበት ችግር ሊያወጣን የሚችለውን የተሻለ መንገድ በጋራ መፈለግ ተገቢ ነው ብለን እናስባለን። የፓርቲው መግለጫ አማራጭ ያለውን የመፍትሄ ሀሳብ ከሰጠ በኋላ የመጨረሻ ውሳኔውን በጉዳዩ ላይ የሚሰጠው የህዝብ ተወካዮች ምክር ቤት እንደሆነ ያለውን እምነት ይገልጻል። ይሁንና ምክር ቤቱ ወደዚህ ውሳኔ ከመድረሱ በፊት ከባለድርሻ አካላት ጋር በቂ ውይይት መደረግ አለበት ብለዋል ዶክተር አብዱልቃድር። በዚህ ረገድ መንግስት አማራጭ ሀሳቦችን እየፈራ ነው ይላሉ። የኮሮና ወረርሽኝ የፈጠረው ስጋት እንዳለ ሆኖ ያንን ታሳቢ ባደረገ ሁኔታ አሁንም እየተደረገ እንዳለው ግን በቂ ነው ብለን የማናስበው በርካታ የፖለቲካ ፓርቲዎች አሉ ኢትዮጵያ ውስጥ፣ ሴ ሊኖራቸው ይገባል። የትኛውም ሀሳብ ይቅረብ ሀሳብን መቀበል ያስፈልጋል። አሁን በተለይ በመንግስት በኩል እያየ ነው ያለ ነው ሀሳብን የመፍራትና በቂ ውይይት መድረክ ያለ ማዘጋጀት፣ ሊሚቴሽንስ አሉ። ብዙ ፓርቲዎች ሀሳብ አላቸው። ጥሩ ማሳያ የሚሆነው በተለይ የመንግስትን አሁን እያደረገ ያለውን ስብሰባ ተጠራ። በመንግስት በኩል ጠቅላይ ሚኒስትሩ ስብሰባ አዘጋጁ። አንድ ሀሳብ ነው ለፓርቲዎች የቀረበው። ሲጀመር የተጠሩት በጣም ሊሚቴድ የሆኑ ፓርቲዎች ናቸው አጀንዳ ሳይነገራቸው ነው። እዛም ላይ የመንግስትን ሀሳብ ብቻ ተነገረና ወጣ። ያው ሂደት ቀጥሎ አሁን የትርጉም የመጠየቅ ሂደቱ ውስጥ ተገብቶ እየተሰራ ነው ያለው እና በቂ ውይይት እየተደረገ አይደለም። አሁንም ቢሆን አልረፈደም። በትርጉም መጠየቅ ሂደቱም ላይ ቢሆን እሱ ላይ ጥያቄ አቅርበናል። ልቅ ባለሙያዎችን ሀሳብ እንዲሰጡ ጥያቄ እንደቀረበው ሁሉ ሌሎች የባለድርሻ አካላት ፓርቲዎችን ጨምሮ ሀሳባቸውን እንዲያቀርቡ ትርጉሙ እንዴት መሄድ አለበት። በውጤቱም ላይ መስማማት መቻል አለብን። ካልሆነ ሕጋዊ ጥያቄዎችን እንሰታለን፣ ግን ፖለቲካዊ መግባባትን ላያመጣ ይችላል። ያ ደግሞ መጨረሻ ላይ አደጋ ይዞ ሊመጣ ይችላል ብለን እንሰጋለን። እንደተባለው የሚሰጠው የመጨረሻ ውሳኔ በስልጣን ላይ ያለውን መንግስት ፍላጎት ብቻ የሚያስጠብቅ እንዳይሆን በብዙ አካላት የተስተጋባ ነው። እናንተም ይህ እውን እንዳይሆን ምን ማድረግ ይቻላል? በእኛ በኩል አንድ መፍትሄ ይሄን በተመለከተ ማቅርበናል። ከኮቪድ በፊት ነው። መሰረታዊ የኢትዮጵያ የፖለቲካ ችግር ሊፈታ የሚችለው ብሔራዊ መግባባት ያስፈልጋል ብለን ያንንም ሀሳብ አዳብረን ለተለያዩ አካላት እንሼር አድርገናል። አሁንም ቢሆን ብሔራዊ መግባባት በጣም አስፈላጊ ጉዳይ ነው። አሁን ባለው በተለይ ኮቪድ ሲጀመር ነገሮች በጣም ተወሳስበዋል። የመንግስትን ብቻ አቋም ወይም የአንድን አካል ብቻ ይዞ መሄድ መጨረሻ ላይ ዋጋ ሊያስከፍል ይችላል። መረሳት የሌለበት አሁን ያለንበት ያለፈው ሁለት ዓመት የትራንዚሽን ጊዜ ነው። ከከፍተኛ ቀውስ ነው ወደዚህ የመጣ ነው። ብዙ ዋጋ ተከፍሎበታል። አሁን እዛ ዙሪት ውስጥ እናንገባ። አሁን ሀገሪቱን ትራንዚሽኑን የሚመራው ኃይል በቂ ትኩረት ማድረግ አለበት። በብልጽግና ፓርቲ በሚኒስትር ማዕረግ የዴሞክራሲ ስርዓት ግንባታ ማዕከል የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ አቶ አወሉ አብዲ እንደሚሉት በብሔራዊ መግባባት አስፈላጊነት ብልጽግና ፓርቲም ተመሳሳይ አቋም አለው። ይሁንና ብሔራዊ መግባባት በሚለው ጽንሰ ሐሳብ ላይ በሁሉም ዘንድ አንድ አይነት ትርጉም ያለ እንደማይመስል ጠቁመው በዚች አገር ውስጥ ሕጋዊ ማዕቀፍን በተከተለ መንገድ ለመንቀሳቀስ የማያስችል ሁኔታ እንደሌለ ተናግረዋል። ውይይትን በተመለከተ መድረኮች ክፍት እንደሆኑም አብራርተዋል። መወያየት አለብን። አዎ፣ አሁንም እንወያያለን። ነገም ትላንትም ስንወያይ ነበር። ዛሬም እንወያያለን፣ ነገም ውይይቱ ይቀጥላል። ነገር ግን ምንድን ነው እኔ እኔ ካሉ ሰሙ አንዳንዶቹ እንደውም እኔ ጠቅላይ ሚኒስትር ወይ አንዱ ምክትል እያሉ የሚዲያ ሁሉ ሲያወሩ ትሰማለህ። ከህግ አግባ ውጭ እኛ እያልን ያለ ነው። በህግና ህገ መንግስት ይበሆን መንገድ ብቻ ተጉዘን የዲሞክራሲ ምህዳሩን አስፍተን ልዩነቶቻችንን በተቻለ መጠን አጥበን በጣም የከፉ ካሉ ደግሞ በልዩነቶች ውስጥ አንድነት ፈጥረን ተነጋግረን ወደፊት መሄድ እንችላለን። አሁን ለገጠማት ክፍተት ሕገ መንግስታዊ በሆነ መንገድ መሙላት እንችላለን። ፓራሌል ግን መነጋገሩ፣ ግንኙነቱ፣ መወያያቱ፣ ሌሎች ነገሮች ማድረጉ እሱ እንዳለ ይቀጥላል የሚል አቋም ነው በእኛ በኩል ያለው። ፓርቲያቸው ውይይትን እንደማይፈራ የገለጹት አቶ አወሉ እስከዛሬ የሄደባቸው መንገዶችም ይህን እንደሚያሳይ ነው ያስረዱት። አንዳንድ ደግሞ ከሕገ መንግስት ውጭ አማራጭ አለን እያሉ ለማቅረብ ሙከራ ያደረጉበት ሁኔታ አለን። ከዚህም አልፎ ሙከራ ማስፈራራት ገቡበት ሁኔታ ስላለ በመንግስት በኩል በህገ መንግስት ማዕቀፍ ውስጥ የሚደረጉ አጋጣሚ ለማንሳት ነው። ከህገ መንግስቱ ወጣ ብለን የምናደርጋቸው ነገሮች በሙጥ አደገኛ ሀገርን ወዳለ ወደ ቤተና ሌሎች ነገሮች ሊያደርሱ ስለሚችሉ የድርጅት አቁሙን ፕሬዚዳንት ያሰራቸው ቢያንስ በወር ውስጥ አንድ ጊዜ ውይይት እንደሚያደርጉ ነው። እኔ የማቀው ስድስተኛውን ሀገር አቀፍ ምርጫ በጊዜው ለማካሄድ ባለመቻሉ ምክንያት የተፈጠረውን ህገ መንግስታዊ ችግር ለመፍታት የሚደረገው ጥረት አሁን ይገኘው በህገ መንግስት ጉዳዮች አጣሪ ጉባኤ ዙሪያ እንደሆነ ይታወቃል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ